the voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በአጭር ሞገድ በሀያ አምስት እና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ የዛሬ እሁድ ጥር 17 2007 ዓመተ ምህረት የመስታወት ዝግጅታችንን ይዘን ቀርበናል የምናስተናግዳችሁ ሄኖክ ሰማግዜርና ቆንጂታ ነን በዛሬ መስታወት በኢትዮጵያ የመገናኛ ብዙሃን ነጻነትን በተለይ ወጣቶች የሚገለገሉበት የማህበረሰብ ድረገጽ ጋዜጠኝነትና የጦማር ጽሁፍ አጠቃላይ ሁኔታዎችን የተመለከተ ዘገባ ይዘናል በተለይ በማህበራዊ ድረገጾች ላይ በማህበራዊ ሚዲያዎች ላይ ወጣቶች በብዛት እንደሚሳተፉ ይታወቃል። ኢትዮጵያ ውስጥም ደግሞ ከጊዜ ወደ ጊዜ ቁጥራቸው እየጨመረ ያለ በሀገራቸው ጉዳይ ላይ በማህበራዊ ጉዳይ፣ በፖለቲካዊ ጉዳይ እና በሌሎችም ጉዳዮች ላይ ሀሳባቸውን የሚገልጹ የሚወያዩ ኢትዮጵያውያን ቁጥራቸው እየጨመረ መጥተዋል። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዋች የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ናቸው። ሙሉ ውይይቱ ከዜናው ቀጥሎ ይቀርባል። በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ እገዛ በግብርና ምርት ንግድ ላይ የተሰማሩ ኢትዮጵያውያን ሴቶች የንግድ አመራር ስልጠና ወስደዋል። የተወሰኑትን ወጣቶች አነጋግረናል። በፊት በራሳችን ተነሳሽነት ነው በወረዳችን ጥቃቅን ተደራጅተን ስንሰራ ነበር። ከዛ በፊት ስለ እንስሳት ማድለብ ዝም ብለህ ከራሳችን ስሜት ተነስተን ጀመርን እንጂ ዩስአይዲ ካቀፈን በኋላ አሁን ሰኔ አካባቢ ስልጠና ሰጥጦናል። ከዛ ስልጠና ተነስተን አሁን ጥሩ ስራ እየሰራ ነው ያለን። የእናት ፋንታ ይግዛው ትባላለች። ጎጃም ዱር ቤቴ በሚባል አካባቢ ከሌሎች አስር ሴቶች ጋር ሆና ከብት በማድለብ ንግድ ስራ የተሰማራች ወጣት ነች። በሌላኛው ዘገባችን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ሳምንት በሀገሪቱ ምክር ቤት ቀርበው ባሰሙት ዓመታዊ ንግግር ስቴት ኦፍ ዘ ዩኒየን ለአሜሪካውያን ነጻ የኮሚኒቲ ኮሌጅ ትምህርት እንዲዳረስ ሀሳብ አቅርበዋል። አንድ ኢትዮጵያዊ የኮሌጅ ተማሪ አስተያየቱን እንዲሰጠን ጋብዘነዋል። እስከ ዛሬ መቆየቱ ራሱ ገርም ነገር ነው። ትምህርት ወሳኝ የሆነ ነገር ነው። በዛ ላይ እዚ ሀገር ደግሞ ውድ ነው። በጣም አብሶ እየሰራ ለሚማር ሰው በጣም ከባድ ነው። ስለዚህ ይሄ ደት ግዴታ ነው ላይ መሰረታዊ መሆን ያለበት ነገር ነው። ልክ እንደ ሀይስኩል ኮሚኒቲ ኮሌጅ ነጻ መሆን አለበት ብዬ አምናለሁ። እኔ ሰፋ ያሉ ውይይቶችን ይዘን አብረናችሁ እስከ አራት ሰዓት ድረስ እናመሻለን። ንጉሱ ታምሬ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ። ጤና ስፈልኝ እንደምን አመሻችሁ። ክቡራትና ክቡራን አድማጮች ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማና የህንዱ ጠቅላይ ሚኒስትር ሬድራ ናሬድራ ሞዲ በዛሬው ዕለት ባደረጉት ውይይት አጣብቅኝ ውስጥ ገብቶ ለቆየው በኒውክሊየር ላይ ያተኮረ ድርድር መንገድ ማበጀታቸው ተገለጠ። የዩናይት ስቴትሱ መሪ ህንዱ በገቡ ህንድ በገቡ ጥቂት ሰዓታት ውስጥ በሰጡት አስተያየት ሁለቱ ሀገሮች በመከላከያና የደህንነት ጉዳዮቻቸው ላይ ያሏቸውን ትብብር ይበልጥ ማጠናከር ከሚስተር ሞዲ ጋር ባደረጉት ንግግር መስማማታቸውን አስረድተዋል። የህንዱ ጠቅላይ ሚኒስትር በበኩላቸው በዩናይት ስቴትስና በሀገራቸው መካከል ያለው ግንኙነት በአዲስ ከፍ ያለ ደረጃ ላይ ይገኛል ብለዋል። ለሁለቱ ሀገሮች ዲፕሎማሲያዊ ትስስር በመካከላቸው ያለው ወዳጅነት መርዳቱንም ሁለቱ መሪዎች አመልክተዋል። ሚስተር ኦባማ በሶስት ቀናቱ የስያ ጉብኝታቸው በዚያች ሀገር ብሔራዊ ቀን ክብረ በዓል ላይ በመገኘት የመጀመሪያው አሜሪካዊ መሪ ይሆናሉ። የህንዱ ጠቅላይ ሚኒስትር የሚስተር ኦባማን ጉብኝት አስፈላጊነት ባጎሉበት እርምጃ ከተለምዶ የአቀባበል ደንብ ወጣ በማለት ከአውሮፕላን ጣቢያ ተገኝተው ሞቅ ባለ እቅፍ መቀበላቸው ተገልጧል። የናይጄሪያ ጦር በቦርኖ ክፍለ ግዛት ክፍለ ከተማ ዋና ከተማ ማይዱጉሪ እና በሌላዋ ከተማ ሞንጉኖ ከእስላማዊ ጽንፈኛ ቡድን ቦኮ ሀራም ሚሊሻዎች ጋር ውጊያ መቅጠማቸውን ባለስልጣናት አስታወቁ። ባለስልጣናቱ ጨምሮ እንደገለጡት ጦሩ የቦኮ ሀራምን መንትያ ጥቃቶች ለመከላከል በአየርና በምድር የውጊያ ኦፕሬሽኖችን እያካሄደ ነው። በማዱጉሪ ከተማ አቅራቢያ በተካሄደው ውጊያ ብዙዎች መገደላቸው ታውቋል። ባለስልጣናት በአካባቢ የሰዓት እላፊ መደንገጋቸውም ተመልክተዋል። የቱርኩ ፕሬዝዳንት ኤርዶጋን ዛሬ እሁድ ጠንካራ የጸጥታ ጥበቃ ባለበት ከሶማሊያዋ መዲና ሞቃዲሾ ገብተዋል። ባለፈው ሐሙስ ቀደም ብሎ ወደዚያች ሀገር የገባውን የቱርኩን ልኡካን ቡድን ባስተናገደው ሆቴል ላይ አንድ አጥፍቶ ጠፊ ባደረሰው የቦምብ ፍንዳታ አምስት ሰዎች መገደላቸው ይታወሳል። በጥቃቱ የልኡካኑ ቡድን አባላት ላይ የደረሰ አደጋ ግን የለም። በግብፅ አፍቃሪ ዲሞክራሲ ሰላማዊ ሰልፈኞች አደባባይ በወጡበት ህዝባዊ ትዕይንት ዘጠኝ ሰዎች ተገደሉ። ገዢው ፓርቲ ኢህአዴግና መንግስት ህልውናዬን ለማጥፋት የደረሱበት ሴራ ነው ያለውን በመቃወም አንድነት ለዲሞክራሲና ለፍትህ ፓርቲ በአዲስ አበባ እና በተለያዩ የአገሪቱ ከተሞች ለዛሬ እሁድ ጥር አስራ ሰባት የጠራውን ሰላማዊ ሰልፍ የአዲስ አበባው ተደናቀፈብኝ ይላል። ዘጋቢያችን መለስካቸው አምሃ ከአዲስ አበባ በስልክ ተከታዩን ይዟል። የፓርቲው ብሔራዊ ምክር ቤት አባልና የፓርቲው ውሳኔ የፍኖተ ነፃነት ጋዜጣ ዋና አዘጋጅ አቶ ሆነ ልዩ ኃይሉ እንደነገሩኝ ዛሬ በአዲስ አበባ ሊካሄድ የታቀደው ሰላማዊ ሰልፍ አልተሳካም። በፓርቲው ዋና ጽፈት ቤት አካባቢ ተጀምሮ የነበረው ሰልፍ በፖሊስ ኃይል ተበትኖ በብዙዎች ላይ ከፍተኛ ደብደባ እንደደረሰ፣ አንዳንዶቹም ወደ ሆስፒታል የተወሰዱ። በሌሎች የአገሪቱ ክፍሎች ጠርተዋቸው የነበሩት ሰላማዊ ሰልፎች በሙሉ እንደ ተሳኩ፣ በጂንካ በሸዋሮቢት በደብረ ማርቆስ እና በሌሎችም ከተሞች ይካሄዳሉ ተብሎ የነበሩት ሰላማዊ ሰልፎች በሙሉ በተሳካ ሁኔታ እንደተከናወኑ አቶ ነቢዩ ኃይሉ ነግረውኛል። አድማጮች ለስልኩ መስመር ጥራት መጓደል ይቅርታ እንጠይቃለን። የፖሊስንና ሌሎች የሚከተላቸው የሚመለከታቸውን ባለስልጣናት አስተያየት አክለን በነገ ዕለት ተጨማሪ ዝርዝር ዘገባ እናቀርባለን። አሁን በመጨረሻ ስፖርት። በአፍሪቃ እግር ኳስ ዋንጫ 16ቱ ቡድኖች ለፍጻሜ የሚያደርጉት የዙር ውድድር ቀጥለዋል። ከነገ በስቲያ ማክሰኞ ሶስተኛውን ዙር ማጣሪያቸውን ያጠናቅቃሉ። ሐሙስና አርብ እረፍት ያደርጉና ከቡድኑ የሩብ ፍጻሜ ፍልሚያ ቅዳሜ ይጀምራል። ከባዱን የሩብ ፍጻሜ ፍልሚያ ቅዳሜ ይጀምራሉ። ትላንት ሁለተኛውን ዙር ካጣሪያቸው ያጠናቀቁት የዲ ምድቦች ውጤት አይቮሪኮስትና ማሊ እኩል አንድ ለአንድ ተለያይተዋል። ካሜሮንና ጊኒም በተመሳሳይ አንድ ብቻ ነው አቻ ሆነው ያጠናቀቁት አራቱም ግጥሚያዎች በእኩል አንድ ለአንድ በመጠናቀቃቸው ለረቡዕ ሩብ ፍጻሜ የሚያልፉትን ለመለየት እጣ ሊወጣ ይችላል የሚል ግምት አሳድረዋል። ዛሬ ኮንጎና ቡርኪና ፋሶ፣ ጋቦን እና ኢኳቶሪያል ጊኒ ተረኞች ናቸው። በተመሳሳይ ሰዓት የሚጫወታሉ። አድማጮች፣ ዝርዝሩም በነገው ስፖርት ፕሮግራማችን ተጠባበቁ። ዜናውም በዚህ አበቃ። መልካም ምሽት። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችው፣ የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጆ ይታይና ሄኖክ ሰማ ጊዜር ነን በምሽቱ ዝግጅት ኢትዮጵያ ጋዜጠኞችና ጸሐፊዎችን በማሰር በማዋከብና ከሀገር በማሰደድ ከዓለም ቀዳሚ ከሆኑ ሀገሮች አንዷ ሆናለች ይላል የሰብአዊ መብት ድርጅቱ ሂዩመን ራይትስ ዋች ያቀረበው ልዩ ዘገባ። በሌላ ዜና ደግሞ በዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲ ይገዛ በግብርና ምርት ንግድ ላይ የተሰማሩ ኢትዮጵያውያን ሴቶች የንግድ አመራር ስልጠና ወስደዋል። ፕሬዚደንት ባራክ ኦባማ ባለፈው ሳምንት ባደረጉት የሀገሪቱ ሁኔታ መግለጫ ስቴት ኦፍ ደ ዩኒየን ንግግር ለወጣት አሜሪካውያን ነጻ የኮሌጅ ትምህርት እንዲዳረስ ሀሳብ አቅርበዋል። የአንድ ኢትዮጵያዊ የኮሌጅ ተማሪ አስተያየት ተቀብለናል። የሙዚቃ ግብዣ እናስቀድም። ቆንጀት እንዴ በሚገባ እንድ ካለዛም አይሆንም A you be name Orlando. We over, so, you know, I love my belly because I just come to grow. And my favorite thing you bring for me is avocado. Avocado, I love the avocado. Avocado, I love the avocado. Avocado, I love the avocado. Avocado, love the avocado. Avocado, I'm in the piano in that season fillin' low and slow the cream no up the, of the cell and the open fire and everything me need, you know, i need in my king deliver. The but my me i'll the sweet call draw sweet call it draw i love the sweet call draw sweet call draw i love the sweet call draw sweet call draw i love the sweet call draw sweet call i love the sweet Bring the good luck to me, not too high, just yes, a hundred fifty. He used to be a soldier so when built properly. The so treatment like with the right remedy, right remedy, he the right remedy, right remedy, he the right remedy, right remedy, he the right remedy, right remedy, he the right remedy. Right remedy የሙዚቃ ምርጫ መቼም በጣም እያደለ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በየሁለት ሳምንቱ እሑድ የሚተላለፈው የመስታወት ዝግጅት ይዘን ቀርበናል። ወደ ቀዳሚው ዘገባ ስናልፍ በኢትዮጵያ በመገናኛ ብዙኃን ነጻነት ዙሪያ በዚህ ባሳለፍነው ሳምንት የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች ያቀረበውን ልዩ ዘገባ የተመለከተ ዘገባ ይሆናል የምናቀርበው። በርካታ ወጣቶች የሚሳተፉበት የማህበረሰብ የመገናኛ ብዙኃን ላይ አፈናው ቀጥሏል፣ ይላል የመብት ድርጅቱ። ዝርዝሩን ሄኖክ ይዟል። ጋዜጠኝነት ወንጀል አይደለም፣ የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ላይ ያወጣው ሰፊ ዘገባ ርዕስ ነው። በዓለም ዙሪያ ከኢራን፣ ቻይናና ኤርትራ ቀጥሎ ጋዜጠኞችን በማሰር የኢትዮጵያ መንግስት በዚህ በማያስመሰግን ሰንጠረዥ ተቀምጧል። የሁማን ራይትስ ዋች እንደሚለው በአሁኑ ወቅት ከ19 በላይ ለህዝብ መረጃ የሚያደርሱ ጋዜጠኞችና ጦማሪያን በእስር ላይ ይገኛሉ። ባለፉት አራት ዓመታት ውስጥ ከ60 በላይ ጋዜጠኞች ከሀገር ተሰደዋል። የኢትዮጵያ መንግስት ይፋ የሆነውን ዘገባ አጣጥሏል። ሁማን ራይትስ ዋች ጥቅስ ተቀባይነቱ ከረጅም ጊዜ በፊት የወደቀ ድርጅት ነው ብሏል። የኢትዮጵያ መንግስት በግንቦት 2007 ዓመተ ምህረት ከሚካሄደው የህዝብ ተወካዮች ምክር ቤት ምርጫ አስቀድሞ በጋዜጠኞችና የመገናኛ ብዙሃን ላይ ከፍተኛ ጫና በማሳደር ላይ ነው። እስራት፣ ወከባና ክሶች የመገናኛ ብዙሃንን ነጻነት አፍነዋል ይላል ሂዩማን ራይትስ ዋች። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ቡድን የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ሁኔታውን ለማብራራት መስመር ላይ ይገኛሉ። እንደምን አመሻው አቶ ዳንኤል። እንደምን አመሻው ሄኖክ። አመሰግናለሁ ድሉን ስለሰጣኝ። እኛም እናመሰግናለን ይህንን ሁኔታ ለማብራራት ለአድማጮቻችን በመፍቀዶት በቅድሚያ በዚህ የምርጫ አመት በጋዜጠኞችና በመገናኛ ብዙሃን ላይ ደረሰ የምትሉትን ጥቃት በማብራራት ቢጀምሩ አመሰግናለሁ። ሄኖክ በመግቢያ ላይ በጥሩ ሁኔታ ጠቅለል አድርገህ ያቀረብከው ይመስለኛል። በአጭሩ አሁን በቅርብ ጊዜ በተደረገው ጥናት መሰረት በኢትዮጵያ ውስጥ የሀሳብን በነጻነት የመግለጽ መብትና የጋዜጠኞች ስራቸውን ከተጽዕኖና ከጫና ውጪ የመስራት መብታቸው እጅግ የበለጠ ከጊዜ ወደ ጊዜ አሳሳቢ እየሆነ እንደመጣ የሚያመለክት መረጃ አግኝተናል። በተለይ ባለፈው አመት ብቻ ስድስት የግል ጋዜጣዎች ተዘግተዋል። ወደ ሀያ የሚጠጉ ጋዜጠኞች ጦማሪዎችና አታሚዎች በወንጀል ተከሰዋል። በርካቶች ከሀገር ተሰደዋል። እንደ አውሮፓ አቆጣጠር ከሁለት ሺ አስር ጀምሮ ቢያንስ ወደ ስልሳ የሚጠጉ ጋዜጠኞች ከሀገር ተሰደዋል። ስለዚህ ይሄ በአጠቃላይ በጋዜጠኞች በሀሳብን በነጻነት የመግለጽ ሁኔታ ላይ መልክ ያለው የማስፈራራት የዛቻ የማዋከብ የሥርዓት ጥቃት እየተፈጸመ ስለሆነ በአጠቃላይ በሀሳብን በነጻነት የመግለጽ መብትና በሚዲያ ነጻነት ላይ አደጋ እንደቀጠለ ነው ብለን እናምናለን። ሌላው በዚህ ጥናትና ምርምር የተመለከትነው ነው ነገር የዚህ አይነቱ የማስፈራራት የዛቻ ስራ የሚመጣው ከመንግስት በኩል ብቻ ሳይሆን አንዳንድ በውጭ ሀገር የሚገኙ የመንግስትና የግል ጋዜጠኞች ስናነጋግር እንደተረዳ ነው፣ በውጭ ሀገር ከሚገኙ የፖለቲካ ተቃዋሚ ቡድኖች፣ ካልታወቁ ሰዎች በስልክ፣ በኢሜይል በአካልም ጭምር ዛቻና ማስፈራሪያ እንደሚደርስባቸው ለመረዳት ችለናል። ስለዚህ በመንግስት በኩል ከዚህ በፊት በስፋት ይዘገብ የነበረ የማስፈራራት፣ የዛቻ የማዋከብ ስራ አሁን ባደረግነው ጥናት ደግሞ በተወሰነ መልክ በውጭ አገር በተለይ በውጭ ሀገር በሚገኙ በመንግስትና የግል ጋዜጠኞችም ላይ ተመሳሳይ የማስፈራራትና የዛቻ ተግባር እንደተፈጸመ ለመረዳት ችለናል። እንግዲህ ዘገባውን በዝርዝር ሰፋ ያለ ነው። ለመመልከት እድሉን አግኝቻለውኝ። ከአስራ ዘጠኝ በላይ ጋዜጠኞች እና የጦማር ጸሐፊዎች ናቸው። እንግዲህ በስር ላይ የሚገኙት 22 ጋዜጠኞች ላይ ደግሞ ክስ ተመስርቷል። የታሰሩትን ጨምሮ አሁን በፍርድ ቤት ክስ የተመሰረተባቸው ማለቴ ነው። ይሄ እንግዲህ በቅርብ ጊዜ የሆነው ነው ወይስ ከዚህ በፊትም በሌሉበት ተከሰው ፍርድ የተላለፈባቸው ጋዜጠኞች አሉና ይህንን እስቲ ለይተው አዎ ይሄ ቁጥር እሱንም የሚያጠቃልል ነው። በአጠቃላይ በሁለት ክፍል ውስጥ የተመለከተ ቁጥር አለ። አንደኛ ከሁለት ሺ አስር እንደ አውሮፓ አቆጣጠር ከሁለት ሺ አስር ጀምሮ ከሀገር ውስጥ ተሰደዋል ብለን ዝርዝራቸውን ለመሰብሰብ የሞከር ነው ጋዜጠኞች ወደ ስልሳ የሚደርሱ ጋዜጠኞች ዝርዝር አለ። ባለፈው አመት ውስጥ ብቻ የተከሰተውን በሚመለከት ደግሞ ለመሰብሰብ ባደረግነው ሙከራ ቢያንስ በሀያ ሁለት ጋዜጠኞች ጦማሪዎች ና አታሚዎች ላይ በወንጀል ክስ መቅረቡን መረጃ አግኝተናል ይሄ በአገር ውስጥም ሆነው አሁን በእስር የሚገኙትን እስረኞች ና በውጭ ሀገርም ሆነው በሌሉበት ክስ የቀረበባቸውን ጋዜጠኞች ና ጦማሪዎችን የሚጨምር ቁጥር ነው እንግዲህ ለምንድን ነው የታሰሩት የሚለው አጠያያቂ ነው አቶ ዳንኤል የኢትዮጵያ መንግስት እነዚህ ጋዜጠኞች የታሰሩት የጋዜጠኝነት ወይም የጽሁፍ ስራቸውን በማከናወናቸው አይደለም እንዲያውም ከሽብር ኃይሎች ጋር ሲሰሩ ነው ይላል። በእናንተ በኩል ይሄ ላለመሆኑ ምን ማስረጃ አለ? የኢትዮጵያው ጠቅላይ ሚኒስትር ደግሞ በፓርላማ ቀርበው ተናግረዋል። አሁን እርሶ ከገለጹት የሚጻረር ነውና የእሳቸውን እስኪና አድምጥ። አሸባሪዎች እና ጸረ ሰላም ኃይሎች በውጪ ሀገራት ተጠልለው የሚኖሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው የሚኑሩ ወይም ደግሞ በብሎገርነት ስም ጭንብል ለብሰው ይኖሩ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገው ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሁማን ራይትስ ዎች አፍሪካ ስራ አስኪያጅ አቶ ዳንኤል በቀለ፣ እንግዲህ እናንተ በመረጃ ባጠናቀራችሁት መሰረት የተረዳችሁትና ጠቅላይ ሚኒስትሩ ያሉትን እስኪ በማነጻጸር ያስቀምጡልኝ። እርግጥ ነው እንዳልከውና አሁንም ከጠቅላይ ሚኒስትሩ እንዳደመጥ ነው። ከኢትዮጵያ መንግስት በተደጋጋሚ ለዚህ ጉዳይ የሚሰጠው መልስ በዚህ ጉዳይ የታሰሩ ሰዎች በጋዜጠኝነታቸው ሀሳባቸውን በነጻነት በመግለጻቸው የታሰሩ ሰዎች ሳይሆን በወንጀለኛነት የታሰሩ ናቸው። ከወንጀልም ደግሞ እጅግ የከበደ ወንጀል ነው፣ በሽብርተኝነት ወንጀልና ከመንግስት ሽብርተኛ ናቸው ብሎ ከሰየማቸው ቡድኖች ጋር ግንኙነት አላቸው በሚል የተከሰሱ እንደሆነ በተደጋጋሚ ይነገራል። ነገር ግን እኛ ባደ ያደረግነው ማጣራት በተለይ በዚህ ጉዳይ ላይ የተሰማሩት የኢትዮጵያን ጉዳይ ጥናትና ምርምር የሚያካሂዱ የድርጅታችን ባልደረቦች በጣም በጥንቃቄ በጥሞና ለመመርመርና ለመረዳት እንደቻሉት እንደሚባለው ሆኖ አላገኘ ነውም። ለዚህም ማስረጃው ምንድን ነው? አንደኛው ከቀረቡት ክሶች እና ከቀረቡት ማስረጃ አይነቶች አንጻር ስንመለከት ሁለተኛ በዚህ አይነት ጉዳይ ክስ፣ ማስፈራራት፣ ዛቻ፣ ማዋከብ ደርሶባቸው ከሀገር ከተሰደዱት እና አሁንም ሀገር ውስጥ ከሚገኙት እስረኞች ቤተሰቦች እና የስራ ባልደረቦች በመንግስት መስሪያ ቤት ውስጥ ከሚገኙ ለመረጃ ምንጮችም ከተገኙት ማስረጃዎች አንጻር ይሄ የመንግስት መልስ መሆኑን ብንረዳም ነገር ግን እንደ መልስ የሚቀርብ ነገር እንጂ በእውነታው ላይ እየተመሰረተ ሆኖ አላገኘ ነውም። ምናልባት የሚቀል መልስ ሊሆን ይችላል ለመንግስት በወንጀል የተከሰሱ ሰዎች ናቸው፣ ሽብርተኞች ናቸው ብሎ ለማለት። ነገር ግን የቀረበው ክስ የማስረጃው አይነት በዚህ በዚህ በሀሳባቸውን በነጻነት በመግለጽ በተለይ በደረገጽ ላይ በማህበራዊ በፖለቲካዊና በሌሎች ጉዳዮች ላይም ሀሳባቸውን በመግለጽ ላይ በመግለጽ ተሰማርተው የነበሩ ሰዎችን ሁኔታ ስንመለከት በብዛት አንደኛ እስሩ ማስፈራራቱ እዛቸው ክሱ የሚመጣው ከሚሰሩት ስራ ጋር በተያያዘ ነው። የሚቀርብባቸው ክስና ማስረጃው እንደሚባለው አይነት ግንኙነት ወይም በሽብርተኝነት ስራ የተሰማሩ መሆናቸውን የሚያመለክት አይደለም። በአብዛኛው የሚቀርበው ማስረጃ በአደባባይ በተለይ በማህበራዊ ድረ ገጾች ላይ የመንግስትን ፖሊሲ አስተያየት ባለመስማማት ወይም ባለመቃወም የገለጹት አስተያየት ነው እንደ ማስረጃ እየቀረበ ያለው። ስለዚህ መንግስት እንደሚለው ሽብርተኞች ወይም በሽብር ስራ ላይ የተሰማሩ ሰዎች ወይም በሽብር ስራ የተሰማሩ ድርጅቶችን ሀሳብ የሚያራምዱ ሰዎች ናቸው ለማለት ማስረጃ የለም ብለን እናምናለን። አብዛኞቹ እንግዲህ ወጣቶች ናቸው፣ በተለይ አስቀድመው ገልጸውታል። በማህበራዊ የመገናኛ ብዙሃን የሕግ የበላይነት እንደዚሁም የተለያዩ መብቶች እንዲከበር ጽሁፍ ያቀርቡ የነበሩ ናቸው። እናንተ በጥናታችሁ እንደተረዳችሁት በተለይ በማህበራዊ የመገናኛ ብዙሃን ላይ የሚያተኩሩ ጸሐፊዎች ላይ የተለየ አዲስ ወከባ አለ? አዎ፣ አንዱ በዚህ ጥናት ለመመልከት የቻል ነው። ከዚህ በፊት ይህንን የመሰለው የጋዜጠኞችን የማስፈራራት ዛቻ፣ ወይም የማዋከብ ወይም ተጽዕኖ የማሳደር ተግባር ይከናወን የነበረው በአብዛኛው በህትመት ስራ ላይ ተሰማርተው በነበሩ ጋዜጠኞች ነው። ከቅርብ ጊዜ ወዲህ ግን እንደሚታወቀው በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ውስጥ በአጠቃላይ በተለይ በማህበራዊ ድረገጾች ላይ በማህበራዊ ሚዲያዎች ላይ ወጣቶች በብዛት እንደሚሳተፉ ይታወቃል። ኢትዮጵያ ውስጥም ደግሞ ከጊዜ ወደ ጊዜ ቁጥራቸው እየጨመረ ያለ በሀገራቸው ጉዳይ ላይ በማህበራዊ ጉዳይ፣ በፖለቲካዊ ጉዳይ እና በሌሎችም ጉዳዮች ላይ ሀሳባቸውን የሚገልጹ የሚወያዩ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል። ይሄ ምን በእውነት ከሆነ ሊበረታታ የሚገባው ጥሩ ተግባር ነበረ። ዜጎች በነጻነት ስሜት ሀሳባቸውን መግለጽ በሀገራቸው ወይም ያገባናል ብለው በሚያስቡት ጉዳይ ላይ የሚያደርጉት ውይይት ሊበረታታ የሚገባው ነው እንጂ እንደ ስጋት እንደ ወንጀል ሊቆጠር የሚገባና ጥቃት ሊሰነዘርበት የሚገባ አልነበረም። ነገር ግን አሳዛኝ ሆኖ የተመለከትነው በተለይ በወጣቶች ላይ በማህበራዊ ድረገጾች አገራቸው ውስጥ ተቀምጠው ሀሳባቸውን በሚያንሸራሽሩ ወጣቶች ላይ በተለይ በተለይ የተሰነዘረው ጥቃት እጅግ የሚያሳስብ አዝማሚያ ነው። እንግዲህ ሌላኛው በዚህ ዘገባ የተካተተው የዘርፈ ብዙ ነው ብያለው አስቀድሜ። የኢትዮጵያ መንግስት በተለያዩ የአስተዳደር ሰንሰለቶቹ የመረጃ ነፃነትን አንቆ ይዟል። የመገናኛ ብዙሃን ፈቃድ አሰጣጥ እንዲሁም አስተዳደርና አሰራር ላይ ጣልቃ ይገባል፣ ልጓም ያበጃል የሚል ነው። ይሄን እስኪ ያብራሩልን። አዎ፣ ሌላው በዚህ ጥናት ለመረዳት የቻልነው ነገር የጋዜጠኞች ኢትዮጵያ ውስጥ ወደ ስራ የሚሰማሩበት፣ ጋዜጠኞች በነጻነት የሚደራጁበት፣ ጋዜጠኞች ስራቸውን የሚሰሩበት የህግና የፖሊሲ ማዕቀፍ ምን ይመስላል የሚለውን ለመመልከት ነበር ጥረት ያደረግ ነው። እና በዚህ ውስጥ የተመለከት ነው የዚህ የህግና የፖሊሲ ማዕቀፉ አንደኛ ህጉ ብዙ ገደብን የሚጥል በመሆኑ ሁለተኛ በአሰራርና በአፈጻጸም ደግሞ በፖለቲካ የተውተተበ ስለሆነ ሰዎች በስራቸው ላይ ጋዜጠኞች በስራቸው ላይ ተጽዕኖ የሚያሳድርባቸው ሆኖ አግኝተነዋል። በምሳሌ በፈቃድ አሰጣት ፈቃድ በመስጠት በመከልከል ነጻና ገለልተኛ የሆነ የ የጋዜጠኞች ማህበር እንዲቋቋም ምቹ ሁኔታ አለመኖር ወይንም ደግሞ የተቋቋሙ የጋዜጠኞች ማህበር በመንግስት ተጽዕኖና ቁጥጥር ስር እንዲወድቁ በማድረግ በመንግስት ቁጥጥር ስር ያሉ ሚዲያዎችም ደግሞ እጅግ ከፍተኛ በሆነ ራሳቸውን በራሳቸው ሳንሱር በሚያደርጉበት አይነት መንገድ እንዲሰሩ የሚያስገድድ ሁኔታ መኖሩ በአጠቃላይ ኢትዮጵያ ውስጥ ዜጎች በሀገራቸው የፖለቲካ ጉዳይ በሀገራቸው ማህበራዊ ጉዳይ ነፃና ገለልተኛ የሆነ መረጃና ትንተና ለማግኘት እንዳያስችላቸው የሚያደርግ ሁኔታ ፈጥሯል ብለን እናምናለን። እንግዲህ ሌላኛው የሬዲዮና የቴሌቪዥን ስርጭቶችን ማፈን የሚል ነው። የአሜሪካ ድምጽ ሬዲዮን ጨምሮ ሌሎች የዓለም አቀፍ እንዲሁም የኢትዮጵያውያን የሬዲዮና የቴሌቪዥን ስርጭቶችን የኢትዮጵያ መንግስት ያፈናል ትላላችሁ? መቼ፣ እንዴትና በየትኞቹ ላይ ያነጣጠረ እንደሆነ ቢያብራሩ በውጭ ሀገር የሚገኙ በተለይ የተቃዋሚ ፖለቲካ ቡድኖች ወይም የተቃዋሚ አስተያየት አላቸው ተብለው የሚታሰቡ የጦማሪያን ገጾች ወይም የመረጃ ድረ ገጾች ኢትዮጵያ ውስጥ በተለያየ ጊዜ የመገደብ ሁኔታ እንደደረሰባቸው ተመልክተናል። በተጨማሪም ደግሞ የኤሌክትሮኒክስ ሚዲያ ቴሌቪዥንና ሬዲዮን በሚመለከት ይህንን በሚመለከት ቴክኒካዊ ዘዴ ያለ ይህ ጥናት ሊደረግ የሚችልበት ኢትዮጵያ ውስጥ ከሚሄደው የኢንተርኔት ትራፊክ ውስጥ ምን አይነት ዌብሳይቶች ምን አይነት የአየር ሞገዶች እየታገዱ እንደሆነ ምርምር ለማድረግ የሚያስችል ቴክኖሎጂ አለ። እሱን በመጠቀምና በመታገዝ ነው ጥናት የምናደርገው። እና ገደቡ ሁል ጊዜ የሚካሄድ ሳይሆን አልፎ አልፎ የሚያጋጥም መሆኑን ተረድተናል። ሁል ጊዜ የተገደቡ ድረ ገጾች አሉ የሚል መደምደሚያ ላይ ሳይሆን የደረስ ነው። አንዳንድ ጊዜ ይገደባሉ፣ አንዳንድ ጊዜ ደግሞ ለመታየት ይችላሉ፣ አክሰሰብል ሊሆናል። ስለዚህ የተመለከትነው ፓተርን ወይም አንድ አይነት መልክ ምን የሚያመለክት ነው? በተለይ ተቃዋሚ ቡድኖች መረጃ ማስተላለፊያ ድረገጾች ናቸው የሚባሉና በውጭ ሀገር የሚገኙ የኤሌክትሮኒክስ ሚዲያዎች በሀገር ውስጥ ለሕዝብ የመሰማትና የመድረስ እድላቸው ግን መንግስት በሚወስደው የማገድ እርምጃ በተለይ በኤሌክትሮኒክስ ሚዲያ ላይ የሚካሄደው አፈናው መረጃው ለኢትዮጵያውያን እንዳይደርስ እንቅፋት ፈጥሯል። እንግዲህም በስተመጨረሻ የጥናት ዘዴዎቻችሁን እንመልከት። ድርጅታችሁ እንዴት ነው መረጃ የሚያሰባስበው? እንዴት ነው መረጃውን ደግሞ ተአማኒ መሆኑን የሚያረጋግጠው? የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ አማካሪ አቶ ጌታቸው ረዳ ለአሜሪካ ድምጽ ሬዲዮ በጽሁፍ በሰጡት ቃል ያሉትን ልድገም። ሂውማን ራይትስ ዎች ተቀባይነቱን ከረጅም ጊዜ በፊት ያጣ ድርጅት ነው፣ በራሱ ደጋፊዎች ፊትም ተቀባይነት አጥቷል። ስለዚህ እኛ እነሱ በተናገሩ ቁጥር መልስ መስጠት አይገባንም ብለዋል። ምን ይላሉ እርስዎ? እርግጥ ነው ከኢትዮጵያ መንግስት በተደጋጋሚ ጊዜ በተለይ በሂውማን ራይትስ ዎች ላይ እንደዚህ ያለ መልስ ተሰጥቷል። ነገር ግን እኛ እንግዲህ አሰራራችን እንዴት ነው? ኢትዮጵያ ውስጥ አሁን ያለው ህግ ኢትዮጵያ ውስጥ እንደ ሂውማን ራይትስ ዎች የመሰለ የሰብአዊ መብት ድርጅት ለመስራት የሚያስችለው የህግ ማዕቀፍ ባለመኖሩ ኢትዮጵያ ውስጥ የሚካሄደው የጥናትና ምርምር ስራ እንደ ሌሎች አገሮች ከርቀት የሚካሄድ ነው። በዚህም የተነሳ ለመረጃ ምንጭ የምንጠቀምባቸው ሰዎችን ቃለ መጠይቅ ለማድረግ የምንችለው በአብዛኛው በስልክ ነው። በሌላ በኩል ደግሞ የመረጃ ምንጮቻችን ከኢትዮጵያ ውስጥ በዚህ ችግር ምክንያት ተሰደው በውጭ ሀገር የሚገኙ ጋዜጠኞች ናቸው። ከኢትዮጵያ ውስጥ በስልክ ቃለ መጠይቅ ለማድረግ የሚቻለው ግን በግል ስራ የተሰማሩ ጋዜጠኞችን ብቻ ሳይሆን በመንግስት ሚዲያዎች የሚሰሩ ሰራትም ጋዜጠኞችን፣ ባለሙያዎችንም ጭምር በመጠየቅ መረጃ በመሰብሰብ በዚህ ጉዳይ በተከሰሱ ሰዎች ላይ የቀረቡትን ክሶች፣ ሰነዶች፣ ማስረጃዎች በመሰብሰብ መረጃዎቻችንን በተቻለ መጠን ከአንድ ምንጭ ብቻ ሳይሆን ከተለያየ ምንጭ በሚገኝ መረጃ ለማረጋገጥ በመሞከር በተቻለ መጠን ሚዛናዊ የሆነና በእውነታውን ሊያንጸባርቅ የሚችል መረጃ ለማግኘት ከፍተኛ ጥረት እናደርጋለን። ለድርጅታችን ሕልውና ዋና መሰረቱ የምናቀርባቸው መረጃዎችና ትንተናዎች እውነተኛነታቸው ነው። ና ይሄ በጣም በትልቅ ጥንቃቄ የምንሰራው ስራ ነው። በኢትዮጵያ ላይ ብቻ ሳይሆን በማንኛውም ሂማን ራይትስ ዎች በዓለም ላይ ከዘጠና በላይ አገሮች ላይ ነው ስራ የሚሰራው። ና በሁሉም ሀገሮች ላይ በምንሰራው ስራ እጅግ ከፍተኛ ጥንቃቄ እናደርጋለን። በዚህም የተነሳ ድርጅታችን የሚያወጣቸው መረጃዎችና ትንተናዎች በብዙ መንግስታት፣ በዓለም አቀፍ ድርጅቶች፣ በዓለም አቀፍ ሚዲያዎች በአካዳሚክ በትምህርት ተቋሞች እንደ ተአማኒ የመረጃ እና የትንተና ምንጭ ይወሰዳሉ። ና በኢትዮጵያ መንግስት በኩልም በእርግጥ እንደዚህ ያለ መልስ ሲሰጥ የነበረ ቢሆንም ነገር ግን የኢትዮጵያ መንግስት እነዚህን መረጃዎች ና ያቀረብናቸውንም ደግሞ የፖሊሲ ማሻሻያ ሀሳቦች ለመወያየት ፈቃደኛነት ይኖረዋል ብለን ተስፋ እናደርጋለን። እንግዲህ ከዘጠና በላይ ሀገሮች እንሰራለን ብለዋል። እንደው ይህንን ነጥብ ላንሳና ውይይታችን እንጨርሳለን። ሌሎች መንግስታት እንዴት ነው በተለይ በሂስ የሚጠርቡ የሰብአዊ መብት ይዞታቸው እንዲያሻሽሉ የሚመክሩ ዘገባዎች ስታወጡ እንዴት ነው የሚቀበሏችሁ? ብዙ አይነት ነው እንግዲህ አንዳንድ አገሮች ወይም መንግስታትና ባለስልጣኖች የሚቀርበውን መረጃ ትንተናና የፖሊሲ ማሻሻያ ሀሳብ በቀና መንፈስ ተቀብለው በተግባር ላይ የሚያውሉት መንግስቶች፣ አገሮች፣ ባለስልጣኖች አሉ። ልክ አሁን በኢትዮጵያ መንግስት በኩል እንደ ተሰጠው አይነት መልስ ደግሞ የድርጅቱ መረጃ ተዓማኒነት የለውም በማለት ሙሉ ለሙሉ ውድቅ የሚያደርጉ ሀገሮች አሉ። በመካከል ላይ ሆነው ደግሞ እንደ ነገሩ ሁኔታ አንዳንዱን መረጃ እና ትንተና እና የመፍትሄ ሀሳብ እንደ ነገሩ ሁኔታ እየመረጡ እየተቀበሉ ስራ ላይ የሚያውሉ ሀገሮች አሉ። ስለዚህ ብዙ አይነት ካታጎሪ ነው ያለው። እንደ ነገርኩ፣ በጣም በብዙ ሀገሮች ውስጥ ነው የምንሰራው። ግን የአፍሪካውን ብቻ እንደ ምሳሌ ብንወስድ በአፍሪካ ውስጥም ከሳሀራ በታች ያሉ አፍሪካ ሀገሮች ውስጥ በጣም ብዙ ሀገሮች ውስጥ እንሰራለን እና በአብዛኛው ከድርጅታችን የሚቀርበውን መረጃ ትንተናና የፖሊሲ መፍትሄ ሀሳብ ብዙ መንግስታት በበጎ አስተዋጽኦ ይቀበሉታል ብዬ ለማለት እችላለሁ። ምክንያቱም የመፍትሄ በተለይ በፖሊሲ ሌቭ ደረጃ እንደ መፍትሄ የምናቀርባቸው ሀሳቦች በተግባር ላይ የዋሉባቸው ብዙ ምሳሌዎች ስላሉ ተቀባይነቱ በጥሩ ሁኔታ ነው ያለው፣ ማለት እችላለሁ። በኢትዮጵያ ውስጥም ቢሆን የኢትዮጵያ መንግስት ይህንን ለመወያየት ፈቃደኛነት እንዳለው ተስፋ እናደርጋለን። እንደ አጋጣሚ ይህንን ጥናት በሚመለከት የኢትዮጵያ መንግስትን ሀሳብ ለማካተት ላቀረብነው ጥያቄ መልስ ባለማግኘታችን የኢትዮጵያን መንግስት ሀሳብ በዚህ ሪፖርት ውስጥ ለማንጸባረቅ አልቻልንም። ነገር ግን የተገኘውን መረጃና ትንተናና የፖሊሲ መፍትሄ ሀሳቦች ለመወያየት ግን እድል እንደሚኖር አምናለሁኝ። የሁማን ራይትስ ዋች የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ለሰጡን ማብራሪያ አመሰግናለሁ። አመሰግናለሁ። እኔም ሄኖክ አለም

señor

የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያ ነው የመስተዋት ስርጭታችን ይቀጥላል የምናስተናግዳችሁ ቆንጅታይ ና ሄኖክ ሰማ ግዜርነን በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤ አይዲ እገዛ አማካኝነት የንግድ አመራር ስልጠና የወሰዱና ሰሞኑን በአዲስ አበባ ሂልተን ሆቴል ተሰባስበው የነበሩ ኢትዮጵያውያን ሴቶች ንግዳቸውን ማሳደግ ሩቅ ማለም ጀምረዋል በግብርና ምርት ንግድ ላይ የተሰማሩት እነዚህ ሴቶችም በስራቸው ውጤት እያመጡ እርስ በርስም የልምድ ልውውጥ በማድረግ እየተማማሩ ናቸው። እስክንድር ፍሬው በስብሰባው ላይ ያነጋገራቸውን ወጣቶች፣ የዚህ እድል ተካፋዮች ድምጾች አካቶ የሚከተለውን ልኮልናል። የሚኖሩት በተለያዩ የሀገሪቱ አካባቢዎች ቢሆንም የሚጋፈጧቸው ችግሮች ተመሳሳይ ናቸው። ሁሉም የንግድ ስራ የሚያካሄዱት በዘልማድና ባልተደራጀ ሁኔታ ነበር። ነገን አሻግሮ በማየት ትልቅ ደረጃ ለመድረስ የሰነቁት ተስፋም ዝቅተኛ ነበር ማለት ይቻላል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የሰጠው ስልጠና ግን የንግድ አስተዳደርና አመራር ክህሎትን ጨምሮ በእቅድ፣ ግብይት፣ ድርድር እንደዚሁም በፋይናንስ አስተዳደር ዙሪያ ክህሎታቸውን ማሳደግ ከስልጠናው ዓላማዎች መካከል ይጠቀሳሉ። ተሳታፊዎቹ ሴቶች ታዲያ ውጤት እያገኘን ነው ይላሉ ከጎጃም ፍኖተ ሰላም የመጣችው ወጣት አመለ ወርቅ ዘለቀ ከነዚህ አንዷ ናት የተሰማራው ዶሮ እርባታ ላይ እንግዲህ አመለ ወርቅ እንደማይ ወጣት ነሽ ወይዘሪት አመለ ወርቅ ለበለ መቼ ጀምረሽ ነው እንደዚህ ስኬት አመሽ እንግዲህ ምን ይላል ለአመለ ወርቅ ዘለቀ በፈጠራ ስራ ላይ የተመሰረተ የቢዝነስ እቅድ ውድድር ተሸላሚ ይላል ይላልና 75000 ብር ነው የተሸለምሽው ስንት አመት ሆነ ከጀመርሽው ስራውን እንዴት እንደዚህ ስኬት አመሽ የጀመርኩት አጭር ጊዜ ነው። አንድ አመት ነው ስራው ላይ የተሰማራሁት፣ ግን በሌሎች ቢዝነሶችም ላይ ከዚህ በፊት ሰርቼ ያውቃለሁ። ሌሎችን ቢዝነሶች ምን ምን ሰርተሽ ታውቂያለሽ? ጸጉር ቤት ምናምን የተለያዩ ቢዝነሶችን። የራስሽ ነው ወይስ ተቀጥረሽ? የራሴ ነው። ከዛ ነው ወደዚህ ቢዝነስ የመገባሁት። ቢዝነሱ አዋጭ እንደሆነ ተረድቼ ነው የገባሁት። እንዳየሁትም እስካሁን ባለበት ጥሩ ነው። ጥሩ አዋጭ ቢዝነስ ነው የገባሁት፣ ግን አጭር ጊዜ ነው። እንግዲህ አጭር ጊዜ ነው ሲባል በስንት ዶሮዎች ጀመርሽ? እንዴት ተነሳሽ ያው የተነሳት የተወሰነውን ቤቱ ምናምን በራሳችን ካፒታል ነው የሰራ ነው። እህቴም አለች፣ አዎ ሁለቱንም ነው የምንሰራው ዶሮ ቤቱን ማለት አዎ፣ በራሳችን ካፒታል ነው የሰራ ነው። የተወሰነን ብድር አስገባን። ሁለት መቶ ዶሮ ነው መጀመሪያ ያስገባ ነው። አምና ላይ ማለት ነው። መቶ ወንድ መቶ ሴት ነው የገባው። ከዛ 98 ፐርሰንቱን ማለትም 196 ዶሮዎችን አሳድገን በ45 ቀናቸው ለሌሎች ወረዳዎች ሸጠናል። ጫጭቶችን አስገባችሁት? አዎ Tidak ada antikan jazakoh nasum ከዛ አስገባችሁና ሸጣችሁ። ከዛ እንዴት እያለ ቀጠለ። ከዛም በኋላ ያው የጫጭት የንግግር ችሎታዊም ጨምሯል ስትይ ነበር መሰለኝ የቀደም ስትናገሪ። አዎ ንግግር ችሎታችን ተጠቅመሽ ንገሪ። አዎ ከዛም በኋላ ያው የጫጭት ችግር አለብን። ከመንግስት ነበር የምንቀበለው አሁን በዚህ አመት ነው ወደ ግል የገባን እንጂ የመንግስት ነው። ሰው ወስኖ ነው የሚሰጠው ነገር ነው። ይህንን አሳድጉ ተብለን ነው የሚሰጠው። በዛ መሰረት 1700 ነው ያ አምና ያሳ የሚደግ ነው ማለት ነው። በዚህ አመት የዘጠኝ ሺህ ጫጭቶች እና የማሳደግ ቅጣን እቅድ ያለን አሁን ሶስት ሺህ ደርሰናል። ሶስት ሺህ የማሳደግ ማለት ነው የተሸለምሽው ሶስት ሺ ስለደረሳችሁ ነው ነው አይደለም? ቢዝነስ ፕላኑ የዶሮ እርባታን እና መኖ ማቀናበር እቅዳችን ነው እና ሁለቱን ቀና እንትን በሁለቱ፣ ቢዝነስ ፕላኑ፣ በቢዝነስ ፕላኑ ነው የተሸለምሽ፣ በንግድ እቅዱ ነው የተሸለምሽ። አዎ በሱ ነው የተሸለምኩት። ስትነግሪኝ እኛ እያልሽ ነው የምታወሪኝ፣ የአንቺ የግልሽ ነው ወይስ ሌላ ሰው አለበት እዚህ ስራ ላይ? እኔና እህቴ ሁለታችን ነው። ሽልማቱን ብቻሽ ነው ወሰድሽው ብዬ ነው። ያው መጀመሪያ የሚገባውት በስራ አስኪያጅ እኔ ስለሆንኩኝ በስራ ጋር ያስኬያጁ ነው። የኔ ሽልማት እንጂ ሽልማቱ ለድርጅቱ ነው ዞሮ ዞሮ የሚውለው፣ እንጂ ብቻዬን ነው አይደለም። 75000 መሆኑ ያው በሬዲዮም ስለሚነገር ችግር የለውም፣ ችግር የለውም። እሷ እየሰራችሁ እኮ ነው፣ ሌላውን ስራ እኔ እዚህ የተገኘው እንጂ። ስራው በጣም ከባድ ነው፣ ሪስክም ያለበት ስራ ነው። በጣም ጠንቃቃ መሆን ያስፈልጋል ስለ ለመስራት እና ያንን ስራ እሷ እየሸፈነች ነው፣ እኔ እዚህ የመጣው ስለዚህ የጋራ ሀብት ነው ዛ እንጂ አሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ስልጠና ሰጥቶሻል? ስልጠና ወስደሻል? አዎ ሰጥቶናል። የሰጠንም መጀመሪያ በንግድ ስራ እቅድ ላይ ነው። በንግድ ስራ እቅድ ላይ ከዚህ በፊት እኔ ወደ ስራው ስገባ ሌላ ስራዎችን ስለሆነ ስራይ ነበር። ምንም ስለ ቢዝነስ ፕላን ጨራሽን አላቅም ነበር። ከዛ ቦታ ስንጠይቅ ቢዝነስ ፕላን አምጡት ነበር ማለት ነው። እኔ ቢዝነስ ፕላን ራሱ ምን እንደሆነ አላቅም ነበር። የንግድ እቅድ። አዎ የንግድ እቅድ ምን እንደሆነ እራሱ አላቅም ነበር። በጣም ብዙ ሰዎች ተያይቄ ነው። ከዛም በኋላ ይሄ ነው ተብዬ ከ300 ብር ከፍዬ ነው ያሰራሁት ይሄን ቢዝነስ ፕላን። ግን ራሴ ነው ይሰርቼ እንግዲህ ከሀገር አቀፍ አራተኛ ወጥቼበታለሁ። ራሴ ነው የሰራሁት ይሄን ቢዝነስ ፕላን ማለት ነው። 300 የከፈልሽው ለየትኛው ነው? ለዛኛው ለመሬት ለመቀበል ማለት ነው። የጥቃቅን ላይ ስትሄድ ቢዝነስ ፕላን ይግን ንግዱን ምን ያህል ያዋጣል የሚለውን ለማየት የግድ ነው፣ ቢዝነስ ፕላን ያስፈልጋል። ያንን ለማለት እንኳን አቃተኝ እኔ አላውቀውም። ከየት ነው የት ነበር የምታቀርቢው? ይወቀዱ ንግድ ይቀርብ። 300 ብር የከፈልሽበትን ለጥቃቅንና አነስተኛ ለእነሱ ነው ያቀረቡት። ከዛ ቀጥሎ ሂሳብ መዝገብ አያያዝ ነው። ወጭና ገቢ በደንብ መመዝገብ ችያለሁ። ያው የስራው እንትና አጭርም ቢሆን በደንብ ነው በቃ ሁሉንም ነገር እዛ ጋር እንዳየው፣ በሁሉንም ነገር ሲወጣም ሲገባም ሁሉም ነገር በመዝገብ ነው የምንሰራው። ከዚህ በተረፈ ብዙ ነገር ነው ያስተማሩን፣ ስለ ሰው ኃይል አስተዳደር፣ የራሱ መሪ መሆን ማለት ምን ማለት እንደሆነ። እንደገና ደግሞ ሌሎች የምናሰናጥናቸው ሰዎች አሉ ከዚህም በኋላ እሱን ሁላ ተምረንበታል። በዚህ ላይ ደግሞ በደንብ የመናገር ስለት ይህንም አዳብረውልኛል እያየው ነው አሁን። ይህን ሁሉ ጥሩ ነው። እውነት ለመናገር በጣም ብዙ ጠቅሞኛል። ወደዚህ ቢዝነስ ስገባ ወደ አሁኑ ነው። ወደዚህ ስልጠና የገባ ስድስት ወር ሰባት ወር ነው የሰለጠን ነው ቶሎን የገባ ነው። ግን በጣም ለእኔ ሰፊ ነገር ነው ያሳወቀኝ። ወደፊት ጥሩ ነገር ለማድረግ እርግጠኛ ነኝ። የእናት ፋንታ ይግዛው የምትኖረው በጎጃም ዱር ቤቴ አካባቢ ሲሆን እራሳቸውን አደራጅተው ከብት ከሚያደልቡ አስር ሴቶች አንዷ ናት። ሰብሳቢ መሆኗንም ማጫውታኛለች። በፊት በራሳችን ተነሳሽነት ነው በወረዳችን ጥቃቅን ተደራጅተን ስንሰራ የነበር። ከዛ በፊት ስለ እንስሳት ማድለብ ዝም ብለን ከራሳችን ስሜት ተነስተን መጀመርን እንጂ ዩ ኤስ አይ ዲ ካቀፈን በኋላ አሁን ሰኔ አካባቢ ስልጠና ሰጥቶናል። ከዛ ስልጠና ተነስተን አሁን ጥሩ ስራ እየሰራ ነው ያለን። በፊት ብዙም ትርፋማ አልነበረም። ነበርም የከብቶችን አያያዝ አመጋገብና ብዙም ራሳችን ዝም ብለን የተነሳና አሁን ስልጠና ከወሰድን ግን ዩ ኤስ አይ ዲ ጥሩ እየደገፈ ነው ያለ። ስልጠና በተለያዩ ጊዜ ሰጥቶናል። የልምድ ውጥም ወደ ሌላ ቦታ ሄደን አሰራር አይተናል። ጥሩ ድጋፍ እያደረገልን ነው። የንግድ ልውውጥ ወደ ሌላ ቦታ ሄደን አይተናል ስትይ፣ የት ሄዳችሁ? የልምድ የልምድ ልውውጥ የት ሄዳችሁ? እዚህ ኦሮሚያ ክልል፣ ናዝሬት አዳማ፣ ሆለታ ያሉ እዚህ አካባቢ ያሉትን በሙሉ አይተናል። አሰራራቸውን ነው አይተናል። ሄዳ ያንን ጉዞ ያዘጋጀው እንድትሄዱ ያደርጋችሁ ዩኤስአይዲ ነው? አመልድ ጋር በመተባበር አዎ፣ ዩኤስአይዲ ነው አመልድ ጋር በመተባበር አሳይተው ነው እንግዲህ ይሄ ዘርዘር ያሉ ነገሮችን ነግረሽኛል። ነገር ግን ምን ተስፋ ጫረ ይሄ በእናንተ መሀል? አሁን እንደዚህ ስልጠና ስትወስዱ በተለየ ወደፊቱን አካሄዳችሁን ወደፊት ሊደርሱበት ከምታስቡት ነገር አንጻር ምን ተስፋ ሰጣችሁ? የተለያዩ በተለያዩ ስልጠና አሁን ዝም ብለን ክሳራ ነበረ። ሴቶች ከመሆናችን አንጻር ስለእንስሳት አያያዝ ብዙም አናውቅም ነበር። አሁን ስልጠና በመሰጠቱ ጥሩ ደረጃ እንደርሳለን የሚል ግምት አለን። ያው እንግዲህ ከእግዚአብሔር ጋር ሌሎች እናንተ አካባቢ ያሉ ለምሳሌ ለእናንተ የሚሰጠውን ስልጠና አይተው ስልጠናው ለኛ የሚሰጥ በሚል ተነሳሽነት ታያለሽ? አዎ አዎ፣ እኛ የምንሰጥነውን ስልጠና እንደው እሱ እናንተ ብቻ ለምንድነው? አሁን እኔ ለማህበር ያባላት ተሰጥቷል እንዴ? ነው ለሁሉም ሰው ሰልጥነናል በማድረግ ዙሪያ ተሰጥቶናል። መልት በአዘጋጀው ከናንተ ጋር በመተባበር እና እነሱን በሰልጠን ይፈልጋሉ። ጊዜውና ቦታው ቢመቻችላቸው ሌሎችም ስልጠናው መውሰድ ይፈልጋሉ። ግባችሁ ምንድን ነው እናንተ የት መድረስ ነው አስራችሁ አሁን ማድለብ ላይ ብቻ ነው የምንሰራ የወተት ከብትና ስጋ ተዋጽኦ ላይ መስራት እኛ ያደለብናቸውን ከብቶች እኛ ፕሮሰስ ማድረግ ነው ግባችን ከተሳካ እንደዛ ነው እቅዳችን አሁን ግን እናንተ ያደለባችኋቸውን ከብቶች ራሳችሁ አንጠቀም ለባለ ሆቴሎች ለልኳንዳ ቤቶች ምናምንና ለግል ተጠቃሚዎች ነው እየሸጠ ነው ያለው መቼ እንደርስበታል? ምሬት ታስብ ያለሽ አሁን ይሄን ንግድ እንግዲህ አይታወቅም። እሱን ያው እንግዲህ ከእግዚአብሔር ጋር ሰርተን ትርፋማ ከሆነ ያን መጀመር እንፈልጋለን። ቦረና ተወልዳ ያደገችውና ኑሮዋን በአዋሳ ያደረገችው አብዮት በሽር ደግሞ በትውልድ ቦታ ያየችውን ሀብት ወደ ንግድ በመለወጥ እየተንቀሳቀሰች የምትገኝ ወጣት ናት። ከብት ማድለብ ምርጫዋ የሆነው ቦረና በተመለከተችው ሀብት ምክንያት ነው። ከዩኤስኤአይዲ ያገኘችው ስልጠናም በተለያየ መንገድ እንደጠቀማ ታብራራለች። ስልጠናው የገበያ ትስስርን አሁን ድሮ ገበያ አናገኝም ነበር እና ከተለያዩ የገበያ ትስስርን እንድናገኝ ረድቶናል። እንደገና ገበያችንን እና ወጫችንን ይሄንን እንድናቀር ረድቶናል። ስለዚህ ጥሩ ነው። እስኪ ዘርዘር አድርጌው ገበያችንና ወጫችንን ስትይ አሁን እንዴት ነበር ፊት ንግድሽን የምትመሪው? አሁን ምን የተለየ ነገር አገኘሽበት? ያው ፊት ንግዴን የምመራው የራሴን እንትን እያ ያደረኩኝ ነበር። አሁን ግን የገበያ ትስስር ስላገኘው ማለት ነው ምን ያህል አተርፋለሁኝ በአንድ በሬ ምን ያህል አወጣሁኝ የሚለውን ነገር ሂሳብ ሰርቼ ከማገኛቸው በዚህ በዩኤስአይዲ ከሚያገናኘን የገበያ ትስስር ጋር እሰራለሁ። እንዴው ምን ታቀጃለሽ? እዚህ ላይ ቆመሽ ከዚህ አመት በኋላ ከእንደዚህ አመት በኋላ እዚህ ብደረስ ምትዩ ነገር የራሴ ቄራ እንዲኖረኝ እፈልጋለሁ። ከብቶችን ማለት በቁም ከሚላኩ የራሴ ቄራ ስቲ የራስ ማረጃ ቄራዎችን ቄራ ቢኖረኝ እና ትልቅ ፋርም ቢኖረኝ ይህንን ነው ቅዴ። እና አሁን ያለኝ ጥቂት ፋርም ነው፣ እና ይሄን ፋርሜን አስፍቼ ቄራ አርጄ ምልክበት ሁኔታዎች እንዲመቻችልኝ ይሄን ነው ቅዴ። ጥቂት ፋርም ነው ስትይ ምን ያህል ነው? የአሁኑ የአሁኑ ሰው ግቢ ተከራቼ ነው የምሰራው፣ እና ይሁን የራሴ መሬት ቢኖረኝ የተሻለ በሰፊው መስራት እችላለሁ ማለት ነው። ከዚያ በጣም ነው የማመሰግነው፣ እንዲሳካልሽ እመኛለሁ። አመሰግናለሁ። እናም እነዚህ ወጣት ሴቶች እንደዚሁም ሌሎች የጾታ አጋሮቻቸው ከስልጠናው ያገኙት ብዙ መሆኑን ይናገራሉ። በአጭር ጊዜ የታየው ለውጥ፣ የተገኘው ውጤትም ወደፊት ሊደርሱበት የሚችለውን አመላካች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ስብስብ ጠቅላይ ሚኒስቴር እስቲ ስለ ሴት ልጆች እና ስለ ወጣት ሴቶች ምን ያስባል? ሴቶች እና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ። ማማራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ ሚኒሊክ ጊዜን ቀድሞ ነቅቶ ለእቴጌ ጣይቱ ትልቅ ቦታ

የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። የመስታወት ዝግጅት ዘና እያረገ ቁም ነገር እያስጨበጠ እስከ ምሽቱ አራት ሰዓት ይቀጥላል። ፈታ ፈታ ፈታ በሉ አድማጮቻችን። ተከታዩ ዘገባ ደግሞ የቆንጅት ይሆናል። ወደዛ እንለፍ። በዩናይትድ ስቴትስ የኮሌጅ ትምህርት ክፍያና ከተማሪዎች የሚጠበቀው ዕዳ ባለፉት ሀያ ዓመታት በከፍተኛ ፍጥነት ጨምሯል። በሀገሪቱ የኮሌጅ ትምህርት ክፍያ ቀውስ ሊቀሰቀስ ሲሆን የሚል ከባድ ስጋትም አለ። ፕሬዝደንት ባራክ ኦባማን ጨምሮ አንዳንዶች መፍትሄው ለሚገባቸው ተማሪዎች የኮሌጅ ትምህርት በነጻ እንዲያገኙ ማድረግ ነው ብለው ያምናሉ። ሌሎች ደግሞ አይ ይሄ እንኳን አይሆንም። ተጨማሪ ገንዘብ ቢወረወርበት የሚወገድ ችግር አይደለም በማለት የሚቃወሙም አሉ። ከፍተኛ ትምህርት ብዙ ዋጋም ቢያስፈልገው ለሀያኛው ክፍለ ዘመን የስራ እድል ገበያ በግዴታ አስፈላጊ ለመሆኑ አንድ እና ሁለት የለውም። ነገር ግን የክፍያው በከፍተኛ ፍጥነት እየጨመረ መምጣት ብዙዎች አሜሪካውያን ከአቅም በላይ እየሆነባቸው ከመጣ ውሎ አድሯል። ጀስቲን ሜልስ ሜሪላንድ በሚገኝ የማህበረሰብ ኮሌጅ ውስጥ ተመዝግቦ እየተማረ ነው። ክፍያው የግል ኮሌጅ ከሚጠይቀው ሲሶ ቢሆን ነው፣ ተማሪ ጀስትን ያለው። እንደሚመስለኝ ኮሌጅ ገብቶ ለመማር መጀመሪያውኑ ከመመዝገብ ወደ ኋላ እንዲሉ የሚያደርጋቸው አንዳንዶቹን ዋናው ምክንያቱ የክፍያው ነገር ነው። ሲመረቁ ማዕትዳ ተሸክመው መውጣት ያስፈራቸዋልና ነው ያለው። ፕሬዚደንት ባራክ ኦባማም ማክሰኞ ዕለት ባደረጉት አመታዊ ስቴት ኦፍ ዘ ዩኒየን ስለ ሀገሪቱ ይዞታ መግለጫ ንግግራቸው፣ ይህ መሆኑ ዩናይትድ ስቴትስን በተወዳዳሪነቷ ረገድ የሚጎዳት ብቻ ሳይሆን መሆን የማይገባው ኢፍትሀዊ ነው ብለዋል። የኮሚኒቲ ኮሌጅ ትምህርት ክፍያ እንዲቀንስ፣ ማለት ቀንሶ ዜሮ ነጻ እንዲሆን የሚጠይቅ ትልቅ አዲስ ሀሳብ ለኮንግረሱ የምልከው ለዚህም ነው። አሜሪካውያን በቀጣይነት የተሻለ የስራ ክፍያ በማግኘት ኑሯቸውን ከዕለት ወደ ዕለት እያሻሻሉ መሄድ እንዲችሉ እውቀታቸውን በስልጠና እንዲያዳብሩ ልንረዳቸው ይገባል ብለዋል ፕሬዚደንቱ። አሜሪካ አሉ በሀያኛው ክፍለ ዘመን የበለጸገችውና ያደገችው ሁለተኛ ደረጃ ትምህርትን በነጻ በማድረጋችን ብዛት ያላቸው የጦር ሰራዊት አባላትን ወደ ኮሌጅ ገብተው እንዲማሩ በማድረጋችን ባለም የሚስተካከለው የሌለ የሰራተኛ ኃይል በመፍጠራችን ነው ብለዋል። ሌሎች ሀገሮች የትና የት ቀድመናቸው ነበር፣ ነገር ግን ደረሱብን ሲሉ አክለዋል። ፕሬዚደንቱ እውቀት ከምንጊዜውም ይበልጥ ትልቅ ውጤት በሚያስገኝበት በዚህ በሃያ አንደኛው ምዕት ዓመት ደግሞ ጠንከር ብለን መገኘት ይኖርብናል። ይህ አስርት ስጠናቀቅ ከሶስት ስራዎች ሁለቱ የሁለተኛ ደረጃ ትምህርት የሚጠይቁበት ደረጃ ላይ እንደርሳለን። ያም ሆኖ ብዛት ያላቸው ጎበዝና ታታሪ አሜሪካውያን በዋጋው ምክንያት የሚያስፈልጋቸውን ትምህርት የማያገኙበት ሁኔታ ውስጥ ነን። ለእነሱም ፍትሐዊ አይደለም። እንደ አገርም ለወደፊት እጣችን የሚበጅ አይደለም። በፕሬዝደንቱ እቅድ መሠረት አማካይ የትምህርት ውጤታቸውን ቢያንስ ከሁለት ነጥብ አምስት በታች ሳይወርድ ጠብቀው ለሚቀጥሉ ተማሪዎች የሁለት ዓመት የኮሌጅ የነጻ ትምህርት ዕድል ይሰጣል። በአቅራቢያችን የሚገኘው የኖርዘርን ቨርጂኒያ ኮሚኒቲ ኮሌጅ ከሚማሩ በርካታ ኢትዮጵያውያን አንዱ አዲስ ሀይሉ ይህን የሚያህል ሀገር እስካሁን የኮሌጅ ትምህርት በነጻ አለመሆኑ አይገባኝም በማለት በፕሬዝደንቱ ሀሳብ ይስማማል። ወል እንግዲህ እሱ በጣም እስከ ዛሬ መቆየቱ ራሱ ይገርም ነገር ነው። ትምህርት ወሳኝ ነገር ነው። በዛ ላይ እዚህ ሀገር ደግሞ ውድ ነው በጣም አብሶ እየሰራ ለሚማር ሰው በጣም ከባድ ነው። ስለዚህ ይሄ ኤድ ግዴታ ነው፣ ላይክ መሰረታዊ መሆን ያለበት ነገር ነው። ልክ እንደ ሀይ ስኩል ኮሚኒቲ ካሌጅ ነጻ መሆን አለበት ብዬ አምናለሁ። እኔ ትምህርት ላይ ነህ ወይስ? ቀደም ብሎ አቋርጬ እንደገና ጀምራለሁ ብለኸኝ ነበር። እስኪ አብራኝ። አዎ ምክንያቱም እየሰራው ለመማር ትንሽ ከበደኝ። አንድ ፋይናንሻል ኤድ እራሱ ግዴታ ዝቅተኛ ስራ መስራት ያስፈልጋል፣ ስንኳን ሳይ ለማድረግ። ስለዚህ እሱ ደግሞ አብሶ ከሌላ ሀገር ወደዚህ ለመጣ ሰው ይከብዳል። ብዙ ወጪዎች አሉ። ስለዚህ ስራዬንም ለመቀነስ ፍላጎት የለኝም፣ ፋይናንሻል ኤድ ይቀንሳሉ ይሰጠውን ማለት ነው። ስለዚህ እየከፈልኩ መማር ይኖርብኛል። አንተ ደግሞ በምሰራው ስራ የማገኘውን ገቢ ከቀነስኩኝ ወጪዎቼ መሸፈን አልችልም ነው ኤግዛክት። ስለዚህ ይሄ ድል እኔ በጣም በጣም ጥሩ ነው የሚሆነው ማለት ነው። እኔ ላይ ባላዳመጥኩትም እና ሰዎች ናቸው የነገሩኝ። ሀሳቡን ኮንሴፕቱ ሲነግሩኝ በጣም ደስ ብሎኝ ነው ኦንላይን ላይ እንደገና የሰማሁት። ሌሎቹ ካንተ ጋር የምታውቃቸው ጓደኞች ወይም የቤተሰብ አባላት የሆኑ ወጣቶች ምን ተሰማቸው በዚህ ዙሪያ? በጣም ደስ ያላቸው በጣም ኢንተረስትን የሆኑ ቲቪን የማይማሩ ሰው ሁላ ይህን ነገር ለማወቅና መጨረሻውን ለማየት ጓጉቷል። አዲስ እንደ መጣህ ነበር ትምህርት ቤት የጀመርከው ወይስ ትምህርት ለመጀመር ምን ያህል የነበረ ችግር ምን ይመስላል? ወይ መጀመሪያ እንግዲህ እዚህ ሀገር አንድ ዓመት መቆየት አለብሽ፣ ኢን ስቴት ለመክፈል መቆየት በዛ ስቴት ውስጥ ወይም በዛ ክፍለ ሀገር ውስጥ። ለምሳሌ አሁን የቨርጂኒያ ትምህርት ቤት በነጻ ለመማር ቨርጂኒያ ውስጥ አንድ ዓመት መኖር አለብህ። ስለዚህ አንድ ዓመት ግዴታ መጠበቅ ነበረብኝ። ከዛ በኋላ ነው የጀመርኩት። ከዛ ለአንድ ዓመት ያክል ተምሬ ይኸው አሁን ደግሞ ትንሽ ብሬክ እየወሰድኩ ነው ማለት ነው። እንግዲህ መልካም እድል አዲስ። አመሰግናለሁ። ለአንቺም እስቻ ናሁን አድማጮች፣ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ለአራት ሰዓት በሚቀሩ ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማቸዋለን አስከትለን። እስከዚያው በዚህ ዜማ እንቆይ ምሽቱ i yeah. ዜናዎቹን ባጫጭሩ እናሰማችሁ። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት ባደረጉት ውይይት አጣብቂኝ ውስጥ ገብቶ ለቆየው በኒውክለር ላይ ያተኮረ ድርድር መንገድ ማበጀታቸውን አመለከቱ። አፍቃሪ ሩሲያውያን የሆኑ በሩሲያ የሚረዱ የዩክሬን አማጽያን በዩክሬኗ የወደብ ከተማ ማሪፖል ያደረሱትን የመድፍ ጥቃት ተከትሎ ፕሬዚዳንት ኦባማ እና የአውሮፓ መሪዎች በሩሲያ ላይ አዲስ ማዕቀብ ሊጥሉ እየተዘጋጁ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አገራቸው ቦኮ ሀራምን የናይጄሪያ ጦር ሰራዊት የሚዋጋውን የሚዋጋው የናይጄሪያ ጦር ሰራዊት መርዳቷን ትቀጥላለች ሲሉ አስታወቁ። ሚስተር ኬሪ በናይጄሪያ የልጎስ ከተማ የገቡት የናይጄሪያ ጦር ሰፈር በቦርኖ ክፍለ ግዛት በዋና ከተማ ዊቱ ማይድጉሪና በሌላዋ ከተማ መንጉኖ የእስላማዊ ጽንፈኛው ቦኮ ሀራም ሚሊሻዎች ያደረሱትን ጥቃት መልሰው መመከታቸውን ካስታወቁበት አጭር ጊዜ በኋላ ነው። ገዢው ፓርቲ ኢህአዴግና መንግስት ህሉና የለም ለማጥፋት የደረሱበት ሴራ ያለውን በመቃወም የአንድነት ለዲሞክራሲና ለፍትህ ፓርቲ በአዲስ አበባና በተለያዩ የአገሪ ከተሞች ለዛሬ እሁድ ጥር አስራ ሰባት የጠራውን ሰላማዊ ሰልፍ የአዲስ አበባው እንድትደናቀፍበት አስታውቋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። የአሜሪካ ድምፅ ሬዲዮ በ25 እና በ31 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት ጀምሮ እስከ 4 ሰዓት ድረስ ያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጂት ታዬና ሄኖክ ሰማ ግዜርነን። ዝግጅታችንን የመራልን ንጉሱ ታምሬ ነው። ሰላም ደህናደሩ ደህናደሩ አማ